ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማግዜር ነኝ በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። የዛሬውን ፕሮግራማችንን እናስተዋውቃችሁ። የአትሌት ፈይሳ ሌሊሳ ቤተሰቦች ዩናይትድ ስቴትስ ገቡ። ኖሳ ታሊሳ ባየረክሳ ዳ ቱሬ ማምን እራሁኔታው ከባድ ነው፣ አስቸጋሪም ነበር። ሰው መቼም በህይወት እስካለ ድረስ ያሰበውን ሁሉ ያሳካል የሚል እምነት ነበረኝ። አትሌት ፈይሳ ሌሊሳ ነበር። ኢትዮጵያውያን ኢትዮጵያ ውስጥ የገዢው ፓርቲና ተቃዋሚ ፓርቲዎች መካከል ድርድር ሊካሄድ እቅድ ተይዟል። የቅድመ ውይይቱም ጀምሯል። እንግዲህ ሌሎችም ተቃዋሚዎች እስካሁን ያነጋገርናቸው ከዚህ ድርድር ቅድም እንዳልኩ ብዙ ነገር እንደሚጠብቁ ነግረውናል። እኛም ብዙ ነገር እንጠብቃለን። ምክንያቱም ድርድር ከሆነ ዞሮ ዞሮ አጀንዳችን የኢትዮጵያ ሕዝብ ነው። ለሁላችን፣ ለኢሕአዴግም ለእኛም የኢትዮጵያ ሕዝብ ነው። አንድ ሀገር ላይ ነው ያለ። ነው የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። በኢትዮጵያ ሶማሊያ ክልል የሚንቀሳቀሰው የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ስለ ድርጅቱ አመሰራረትና አሁን ስለሚያደርጋቸው እንቅስቃሴዎች ስናሰማችው ቆይተናል። የመጨረሻው ዘገባ ይዘናል ዛሬ ምሽት። ኦጋዴን ብቻ ነበረ ትኩረቱን ያዘውረው ካለፉት ሀያ ዓመታት እና ሌሎች ክልሎችን ትቶ ፊቱን እና ኃይሉን በደንብ ያዛውረው ኦጋዴን ብቻ ነበር። ሰው የተገደለ የተሰቃየ ነው የነበሩት ህዝቡ የነበረው የሚኖረው የድርጅቱ የህዝብ ግንኙነት ኃላፊ አቶ ሐሰን አብዱላሂ ናቸው። ሌሎችም ዘገባዎች አሉን። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከገዢው ፓርቲ ጋር ሊካሄድ የታቀጠው ድርድር ኢህአዴግ ግን ወኔ፣ ቁርጠኝነትና ጥልቅ ተሃድሶ የምንፈትሽበት ነው ይላሉ የመያድ ዋና ጸሐፊ የመላ ኢትዮጵያ አንድነት ድርጅት የመያድ ዋና ጸሐፊ አቶ አዳነ ጥላሁን ለአሜሪካ ድምጽ አስረድተዋል። ድርድሩን የተመለከተ ዘገባ ወደ በኋላ ላይ ይኖረናል። በሪዮ ኦሎምፒክስ ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት በኢትዮጵያ የሚካሄዱ የመብት ጥሰቶችን ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌልሳ ከቤተሰቦቹ ጋር ተቀላቀለ። የኦሎምፒክ ማራቶን የብር ሜዳሊያ አሸናፊ ፈይሳ፣ ባለቤቱና ሁለት ልጆቹ ዩናይትድ ስቴትስ ገብተዋል። አትሌቱና ከባለቤቱና ከሁለት ልጆች ጋር መገናኘቱ እንዳስደሰተውም ለአሜሪካ ድምጽ ተናግሯል። የኢትዮጵያ መንግስት አትሌቱ ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች የሉም ቢልም አትሌቱ ና ቤተሰቡ ግን ለዚህ ኦሎምፒክ ብሔራዊ ጀግና ዋስትና ስጋት እንዳላቸው በመግለጽ ባለበት ለመቆየት ወስነዋል። አድማጮች ይህንንም የተመለከተ ወደ ዘገባ ይኖረናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር ግንኙነት አላቸው ብለው ዘገባ ባቀረቡ የዜና ማሰራጫዎች ላይ ዛሬ አዲስ ጥቃት ከፍተዋል። ለዜና ማሰራጫዎች ህገወጥ በሆነ መንገድ በድብቅ መረጃ ሰጥተዋል ሲሉም የደህንነት ማህበረሰቡን ወቅሰዋል። ለዚህም ዋናው ቅሌት ደህንነት በሚል መያዝ ያለበትን መረጃ እንደ ከረሜላ አውጥቶ ማደሉ ነው። በጣም ከአሜሪካዊነት ውጪ የሆነ ተግባር ነው ሲሉ ፕሬዚዳንቱ ተችተዋል። ሚስተር ትራምፕ አካተው በትዊተር ገጻቸው ባሰፈሩት አስተያየት እሳቸውን የምርጫ ዘመቻ ረዳቶቻቸውንና ስራቸውን የለቀቁትን የብሔራዊ ጸጥታ አማካሪያቸውን ማይክል ፊሊንን ከሩሲያ ጋር ግንኙነት አላቸው ብለው በዝርዝር የወጡት አዳዲስ ዘገባዎች ጭምር በምርጫው ባገኘው ድል ላይ የተነጣጠረ ጥቃት ነው ሲሉ ወንጅለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ በሪዮ ኦሊምፒክስ ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት በኢትዮጵያ የሚካሄዱ የመብት ጥሰቶችን ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ተቀላቀለ። የኦሎምፒክ ማራቶን የብር ሜዳሊያ አሸናፊ ፈይሳ ባለቤቱና ሁለት ልጆቹ ዩናይትድ ስቴትስ ገብተዋል። አትሌቱ ከባለቤቱና ከሁለት ልጆቹ ጋር በመገናኘቱ እንዳስደሰተው ለአሜሪካ ድምፅ ሬዲዮ ተናግሯል። የኢትዮጵያ መንግስት አትሌት ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች የሉም ቢልም አትሌቱና ቤተሰቡ ግን ለዚህ የኦሎምፒክ ብሔራዊ ጀግና ዋስትና ስጋት እንዳላቸው በመግለጽ ባለበት ለመቆየት ወስነዋል። የአፋን ኦሮሞ ዝግጅት ባልደረባ ትዕግስት ገሜ አነጋግረዋለች። ዝርዝሩን ጽዮን ግርማ ይዛለች። በሪኦ ኦሎምፒክ የብር ሜዳሊያ አሸናፊው የ27 ዓመቱ አትሌት ፈይሳ ሌሊሳ ባለቤት ኢፍቱ ሙሊሳ፣ የአምስት ዓመት ሴት ልጁ ሰኮ ፈይሳና የሶስት ዓመት ወንድ ልጁ ሶራ ፈይሳ በትላንትናው እለት ዩናይትድ ስቴትስ ሚያሚ አየር ማረፊያ ሲገቡ አትሌቱ ተገኝቶ ተቀብሏቸዋል። በአሁኑ ሰዓትም በአሪዞና ግዛት በፍላግ ስታፍ ከተማ ይገኛሉ አትሌት ፈይሳ ያደገውና የኖረው ሰዎች ባሉበት ቤት ውስጥ በመሆኑ ለብቻው ሲሆን ኑሮ በጣም ከብዶት እንደነበር ለአሜሪካ ድምጽ ተናግሯል አትሌት ፈይሳ ሌልሳ አሜሪካ የሚገኘው የተለየ ችሎታ ላላቸው ሰዎች በሚሰጥና ልዩ የስደተኛ ቪዛ ሲሆን ቤተሰቦችም ሊመጡ የቻሉት በሱ መሰረት መሆኑን ተናግሯል የኦሎምፒክ ሚያዚያ ላይ ተቃውሞ ስታሳይ ስለ ቤተሰቦችህ ምን ተሰምቶ ነበር? ይሄ ቀን ይመጣል ብለህ አስበህ ነበር ወይ በሚል ጥያቄ ቀርቦለት ነበር። ፈይሳ ኑሳታሊሳ ባዬ ረክሳዳ ባዬ ረክሳ ቱሬ ሞ ማልፊ ናምን ሞ ወሉቡ እንጅራ ሞ ደቤ አኩማ ዋን ከሚቱ ዋያ ደ ቶኮ ዋናን አርጋቹ ደንደዉ ሁኔታው ከባድ ነው አስቸጋሪም ነበር ሰው መቼም በሕይወት እስካለ ድረስ ያሰበውን ሁሉ ያሳካል የሚል እምነት ነበረኝ እኔ ሁሌ ከዛ በላይ ያሳስበኝ የነበረውና አሁንም የሚያሳስበኝ የኦሮሞ ሕዝብ ጉዳይ ነው ለቤተሰቤ ሳይሆን ሕዝቤ ላይ የሚደርሰው እስራት ግድያና ሥቃይ ረፍት ስለ ነሳኝ ነው ያደረኩት ዛሬም ትናንትም በፊትም ይሄ ነው ጭንቀቴ ያኔ ራሱ ስለ ቤተሰቦች አላሰብኩም ነበር። የአትሌት ፈይሳ ባለቤት በወቅቱ ሮይተርስ አነጋግሯት ስለ ባለቤቷ ምን እንደምታስብ ተጠይቃ ነበር። የሮሰና ፍሬፈዴራ የሩን እንድንቅ ሲሱ ማለፌ እነሞታ ዱአን ሄን አርጋ ናሞት ነርጋ በማህበረሰብ የመገናኛ ብዙሃን የሞቱ ሰዎችን አስክሬን ሲመለከት ውስጡ ይቃጠል ነበር። ሰዎች ሲደበደቡና ሲታሰሩ ሲመለከት ርድብን ይል ነበር። ስለዚህ ያደረገውን ስመለከት ብዙም እንግዳ ነገር አልሆነብኝም፣ አልደነቀኝም። ምክንያቱም ውስጥ ውስጡን በሁኔታዎች ቁጣ ነበረበት ብላለች። አትሌት ፈይሳ ሌሊሳ እዚህ መጥተህ በመቅረትህ ቆጭቶ ያውቃል ወይ ተብሎም ተጠይቆ ነበር። Gaaffin kana maaf hin godhe jedhu hin jiru. Anaan sirumaa natti fakkaata. Maaliin waan guddaa natti maa jira kana mara እኔ ህዝቤ ያለበትን ጭቆና ሳይ ብዙ ያልሰራሁት ነገር እንዳለ ነው የሚታየን። አሁንም እድሜዬ ገና ነው፣ ገና ብዙ ሥራ ይጠበቅብኛል። እጄም በማጣመር ተቃውሞ ብቻ ማሰማት ሳይሆን የኦሮሞ ህዝብ ነጻነቱን እስኪያገኝ ድረስ ከጎኑ እቆማለሁ። ጭንቅላቴም ረፍት አያገኝም። አሁን አሜሪካ ነኝና ጭንቀቴ ቀነሰ ማለት አይደለም፣ የባሰ ነው የሚረብሸኝ። አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ሲገናኝ በጣም እንደተደሰተ፣ በተለይ ሴት ልጁን ሲያገኛት የነበረውን ሁኔታ አስታውሳ በጣም እንደተደሰተ ለአሜሪካ ድምፅ ተናግሯል።

Yeah, we to a solace. the now, you didn't get my And then they, man, yes, What love? شهود شهود شه وعتق واد يا كم مسن يا In or now what I am rolling I now have all she's on verena you know to what شان من እናመሰግናለን። ወደሚቀጥለው ፕሮግራማችን ስናልፍ ከገዢው ፓርቲ ጋር ሊካሄድ የታቀደው ድርድር የኢህአዴግን ወኔ ቁርጠኝነትና ጥልቅ ተሀድሶ የምንፈትሽበት ነው ይላሉ የመኢአድ ዋና ጸሐፊ። የመላው ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ለአሜሪካ ድምፅ እንዳስረዱት ተቃዋሚዎች ከዚህ ድርድር ብዙ ይጠብቃሉ። እስክንድር ፍሬው ዝርዝር አለው። 21 ተቃዋሚ ፓርቲዎች ከገዢው ፓርቲ ኢህአዴግ ጋር ለመደራደር ቅድመ ዝግጅት እያደረጉ ነው። የድርድሩ አጀንዳ ዓላማና የመጨረሻ ግብ ምን እንደሆነ ግን በግልጽ የተነገረ የተብራራ ነገር የለም። በድርድሩ የሚሳተፉ ተቃዋሚዎችም ለጊዜው ሁሉንም በሂደት ማየት የመረጡ ይመስላል። ከዚህ ድርድር ምን እንደሚጠብቁ የጠየኳቸው የመላው ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ የሰጡት ምላሽም ይሄንኑ የሚያንጸባርቅ ነው። ይህ ድርድር ኢህአዴግ የሚፈተሽበት እንደሆነ ነው ዋና ጸሐፊው አቶ አዳነ ጥላሁን ጠቅልል አድርገው ያብራሩት። በአጠቃላይ ይህን የድርድር መንፈስ የኢህአዴግን ወኔ ቁርጠኝነትና ጥልቅ ተሃድሶ የምትፈተሽበት የምንፈትሽበት ለእኛ ትልቅ ግብ ነው ያለው እና በዚህ ላይ የምናቀርባቸው በርካታ የሆኑ የህዝብ ጥያቄዎች አሉ። ምክንያቱም ሙሉ በሙሉ በሀገር ላይ ሰላም እንዲሰፍን፣ መረጋጋት እንዲመጣ ከተፈለገ የግድ የህዝብ ጥያቄዎችን መልስ ማግኘት አለባቸው። የሚል አመኔታ አለን። በኢህአዴግ በኩል አጀንዳው ምንድን ነው ገና ወደፊት የምናየው ነው። የእኛም አጀንዳ ገና ወደፊት የምናየው ነው። ዞሮ ዞሮ ግን ከዚህ ድርድር የኢትዮጵያ ህዝብ የተረጋጋ ሰላም የሰፈነበት ህይወት ሊመራ የሚችል እስከሚሆን ድረስ እንሄዳለን ብለን እንጠብቃለን። ዞሮ ዞሮ ይህን ወደፊት የምናየው ስለሆነ ለአሁኑ በዚሁ ይሄ ይሆናል ይሆናል የሚል ትንበያ እንዳይሆን በዙን ትን ብናደርገው እኛ ግን አንደኛ በዚህ ድርድር ላይ ኢህአደግን ህዝባዊነቱን፣ ቀናነቱን፣ ለሀገር ሀሳቢነቱን ጣራ የምንለካበት ትልቅ መድረክ አድርገን ነው ምትን የምናደርገው። በራሳችን በኩል ዝግጅት እያደረግን ነው። በኢህአደግ በኩል ደግሞ እንግዲህ የሚቀርበውን ዝግጅት አይተን አጀንዳ ቀርጸን ምናልባት ወደ ስምምነት እንደርስ ይሆናል የሚል አመኔታ ያለን እንግዲህ ወደ ስምምነት ካልደረስንም ወደፊት የምናየው ነው። ለማንኛውም እኛ ብዙ ነገር እንጠብቃለን። ከዚህ ድርድር እኛ እያሉ ነው አስተያየት እየሰጡኝ ያሉት አቶ አዳነ፣ እኛ ሲሉ እናንተንና ሌሎች ተቃዋሚ ፓርቲዎችን ማለት ወት ይመስለኛል። ነገር ግን እንደዛ ማለት ወት ነው መጀመሪያ እሱን ግልጽ ያድርጉልኝ። ው እንግዲህ ሌሎችም ተቃዋሚዎች እስካሁን ያነጋግር ናቸው። ከዚህ ድርድር ቅድም እንዳልኩ ብዙ ነገር እንደሚጠብቁ ነግረውናል። እኛም ብዙ ነገር እንጠብቃለን። ምክንያቱም ድርድር ከሆነ ዞሮ ዞሮ አጀንዳችን የኢትዮጵያ ህዝብም ለሁላችንም፣ ለኢህአዴግም፣ ለእኛም የኢትዮጵያ ሕዝብ ነው። አንድ ሀገር ላይ ነው ያለነው። አንድ ሕዝብ ነው እቁመንለታል ምንነው። ስለዚህ እኛ እያልኩ እንትን ያልኩ ሌሎችንም የተወሰኑ ተቃዋሚዎች በተቃውሞ ጎራ ያሉትን ጨምሬ ነው ንትን የምልሽ፣ የተወሰኑትን፣ ሲሉ አቶ አዳነ። አሁን እየተነገረ እንዳለው ተቃዋሚዎች ኢህአዴግ ራሱን ችሎ ለድርድሩ ያው ዝግጅት እያደረገ መሆኑን ቃል አቀባዩ ሰሞኑን ገልጸዋል። አሜሪካ ድምፅ፣ ነገር ግን ተቃዋሚዎች በሶስት ጎራ መከፈላችሁ እየታየ ነው። ከድርድሩ በፊትም ቢሆን እዚህ በእርስዎ በሚመሩት በመያር ጽህፈት ቤት የተሰባሰቡ ስድስት ፓርቲዎች ሌሎች 11 እንሆናለን ያሉ ተቃዋሚ ፓርቲዎች ደግሞ በሌላ ወገን መግለጫ የሰጡ መድረክ በሌላ ወገን እና በዚህ አሰላለፍ ነው ወደ ድርድሩ የምትሄዱት። ምን ይጠብቃሉ? ከተቃዋሚዎች አሰላለፍ አንጻር እኔ አሁን አሰላለፉም ላይ ቢሆን በሶስት ነው የሚል አመኔታ የለኝም። በእርግጥ መግለጫ በምንሰጥበት ወቅት እኛ ከሌሎች አምስት እንትኖች ጋር መያድን ጨምሮ ስድስት ሆነን ሰጥተናል። ሌሎችም እንደዚሁ አሉ። ዞሮ ዞሮ ግን እዚያ ላይ ምናልባት የሚያግባባን አጀንዳ እና ሊኖር ስለም ሳይሆን ወደ አጀንዳ ስላልገባን ወደ ህዝባዊ አጀንዳው ስንገባ ምናልባት ወደ አንድ የምንጠቃለልበት እንትን ይኖራል የሚል እንትን አለኝ አመኔት አለኝ። ምክንያቱም እነሱ የያዙት የህዝብ አጀንዳ ከሆነ እኛ የሚያዝ የህዝብ አጀንዳ ከሆነ ለምሳሌ ያህል ዲሞክራሲ ጠቧል በሚለው ዙሪያ ላይ አጀንዳ ብናደርግ፣ ይህን እንደ ምሳሌ ላንሳልና ይሄ ሁላችንም የተቃውሞ ጎራ ውስጥ የምንገ ፓርቲዎች ጥያቄ ነው መስሎ የሚታየ። ስለዚህ በምናቀርባቸው አጀንዳ ዙሪያ ላይ በአብዛኛው ፓርቲዎች ወደ አንድ እንጠቃለላለን የሚል ግምት አለኝ። ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግም ለድርድሩ የበኩሉን ዝግጅት እያደረገ መሆኑን ሰሞኑን አስታውቋል። ድርድርና ውይይት ለማድረግ ፍላጎትና የተሟላ ዝግጁነት አለው ብለዋል። በኢህአዴግ ምክር ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ፈቃዱ ተሰማ በስልክ ለአሜሪካ ድምፅ ሲናገሩ ከፓርቲዎች ጋር ብቻ ሳይሆን ከሲቪክ ማህበራት፣ ምሁራንና በህጋዊና ሰላማዊ መንገድ ሀሳባቸውን ከሚያራምዱ ኃይሎችና ወገኖች ጋር ድርድሮችን፣ ውይይቶችንና እና ክርክሮችን ለማካሄድ ዝግጁ መሆኑን ያመለከቱት ኢህአዴግ ተነሳሽነቱን በመውሰድ ለአገር አቀፍ ፓርቲዎች ያቀረበው ጥሪም ከዚህ ዝግጁነቱ የመነጨ መሆኑን አቶ ፈቃዱ ጠቅሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ከኢትዮጵያ መንግስት ጋር ቢቻል በሰላማዊ ካልሆነም ደግሞ ነፍጥ አንስተን እንዋጋለን ከሚሉ ደግሞ እንስማ። በኢትዮጵያ ሶማሌ ክልል የሚንቀሳቀሱ የኦጋዴን ብሔራዊ ነጻ ውጪ ግንባር ኦብነግ ስለ ድርጅቱ አመሰራረትና አሁን የሚያደርጋቸውን እንቅስቃሴዎች አስመልክቶ ከድርጅቱ መሪዎች እና የህዝብ ግንኙነት ኃላፊ አቶ ሐሰን አብዱላሂ ጋር ባለፈው ሳምንት ስንነጋገር ቆይተናል። የመጨረሻውን ክፍል እናቀርባለን። እስኪ አስቀድመው ካሉት እናስታውሳችሁ። በደንብ ነው የሚታወቀው። የኦጋዴን ነጻነት ግንባር ዋና አላማዎቹ ህዝቡ ፍትህ፣ እኩልነት፣ ነጻነት እንዲያገኝ ነው እና አንዳንድ በተለይም የኢህአዴግ መንግስት ፕሮፓጋንዳ ያሰራጭብናል ኦጋዴኖች አገሪቷን ለማበታተን ነው የሚታገሉት ብሎ ህዝቡን ለማጣላት ሆን ብሎ የሚደረግ ሴራ አለ። ያ ትክክል አይደለም። እኛ የምንታገለው የኦጋደን ህዝብ የራሳቸውን እኩልነት፣ ነጻነት፣ ዲሞክራሲ የሰፈነበት አገርን እንዲያገኙ ነው። ህዝቡ ነጻነቱን፣ መብቱን እንዲጎናጸፍ ነው እኛ የምንፈልገው። ግን ከኢትዮጵያ ጋርም ይሁን እንገነጠላለን የሚል ከሆነ ያው የህዝቡ ፈንታ ነው። ግን እኛ የምንታገለው ህዝቡ የራሱን መብት እንዲያገኝ ነው እንጂ ለመገንጠል አይደለም። እኛ ህዝቡ መብቱን አግኝቶ የራሱን እድል ራስ ከመወሰን ከወሰነ ያ ነው ዋና ቁም ነገሩ። በዛሬው የመጨረሻ ክፍል ዝግጅታችን ታዲያ አቶ ሀሰን አብዱላህ የሚያተኩሩት በኢትዮጵያ ለወራት የዘለቁት የጸረ መንግስት ተቃውሞዎችና በኦጋዴን አካባቢ ያለው ሁኔታ ይሆናል። በኦጋዴን ለምን ህዝባዊ እንቅስቃሴና ተቃውሞ በአደባባይ አልታየም? ኦጋዴን ብቻ ነበረ ትኩረቱን ያዘውረው፣ ካለፉት ሀያ ዓመታት እና ሌሎች ክልሎችን ትቶ ፊቱን እና ኃይሉን በደንብ ያዘውረው ኦጋዴን ብቻ ነበረ። ሰው የተገደለ የተሰቃየ ነው የነበሩት። ህዝቡ የነበረው የሚኖረው ብዙ ችግሮች እዛ ስላሉ ግን ከልባቸው ይፈልጋሉ። ምክንያቱም የእኛን ጦሩን ይደግፋሉ፣ የእኛን ዓላማ ይደግፋሉ። ግን ያለው የፖለቲካል ስፔስ ክፍት የለም፣ የፖለቲካ ስፔስ ክፍት የለም እና ይህንን ነው አሁን ያም ሆኖ እንቅስቃሴ የተጀመረው ነው። ኢሜይል መጽሐፍ ጀምረዋል ና ስለዚህ የኢትዮጵያ መንግስት እንግዲህ ከፍተኛ የሆነ ጥበቃ በተለይ ደህንነት፣ የወታደራዊ ጥበቃ በዛ አካባቢ በማድረጉ ሰዎች ለመናገር ለመንቀሳቀስ የሚቆጠቡበት ሁኔታ እንዳለ እርስዎ ሲገልጹ ነበር። ታዲያ እንደዚህ ባለ ሁኔታ እንዴት ነው እናንተ ሰው መናገር የፈራን ማህበረሰብ እንዴት ነው ወደ ትጥቅ ትግል ለማስነሳት የምትችሉት? ይሄ ሁኔታ የእናንተን ስራ አጣብቅኝ ውስጥ አስገብቶታል ወይ? ይሄ የማይካድ ሀቅ ነው። አዎ ምክንያቱም ህዝቡ እንዳልኩት በጣም የተጠበቀ በተለይም በኢትዮጵያ ሰላዮች ቡድን እንዳሁም ስልክ አገር ቤት ለመደወል ያዳምጣሉ እና ሄሉ ችግር አለ። ህዝቡ የራሳቸውን ችግር እንኳን ለዓለም ለማሳወቅ አንዳንድ ጊዜ ያዳግታል። የተለያዩ የበጎ አዳጊ ድርጅቶች ብዙ የሉ፣ እዚ አካባቢ አንዳንድ ቦታ ነው ያሉት። እንደ ዞን ሊባን ሽኒሌ ግን ኦገደን ውስጥ ቀብደዳህር ጎዴ ምናምን ትወስድ የተለያዩ በጉጋ አድራጊዲቶች የሉም። አንዳንድ ምናልባት ሊኖሩ ይችላሉ በኢትዮጵያ ወታደሮች ፍቃድ። ግን እዚያ እንኳን ጋዜጠኞች አይፈቀድላቸውም፣ ገለልተኛ ቡድን አይፈቀድላቸውም። በቅርቡ የኢትዮጵያ መንግስት የሶማሌ ክልል ቃል አቀባይ ይህንኑ አስመልክቶ ሲናገሩ ጋዜጠኞችም የእርዳታ ድርጅቶችም መንቀሳቀስ እንደሚችሉ ነው። አሁን ከዚህ በፊት ክልከላው እንደነበረ እናውቃለን። ይህም በተመለከተ ምን መረጃ አላችሁ? ይሄ እንደሚታወቀው ከተለያዩ ድርጅቶች ጋር ግንኙነት አለን። አንዳንድ ድርጅቶች ይፈቀድላቸው፣ ለይስሙላ ግን፣ በወገረን ውስጥ የሚደረገው ሰብአዊ ጥሰቶች ዛሬ ብንጀምር እስከ ክሪስማስ ኤቭ መናገር እንችላለን። ምክንያቱም ሰብአዊ ተሟጋቾች ድርጅቶች ስለዚህ ጉዳይ ብዙ ኢንፎርሜሽኑ ሰብስበው በዌብሳይት ሰዎች በተለያዩ ኮንፈረንስ ላይ አምነስቲ ኢንተርናሽናል ሁማን ራይት ዎች አስር አመታት በኦጋዴን ያለውን ሁኔታ እንዲያውም በሁለት ሺ ስምንት እና በሁለት ሺ ዘጠኝ አመተ ምህረት ዋናው የኢትዮጵያ የሰብአዊ መብት ጥሰት ማዕከላቸው የነበረው የኦጋዴን ክልል ነው ሶማሌ ክልል እንደሆነ ይታወቃል። ታዲያ አጋሮቻችሁ እነማን ናቸው? አስቀድመን ኢትዮጵያ ውስጥ የፖለቲካ እንቅስቃሴ የሚያደርጉን ገልጸውልናል። ነገር ግን በአፍሪካ እንደሚታወቀው ከጎረቤት ሀገር እየተነሱ ወይም ደግሞ ሌሎች የጎረቤት አጋር የታጣቂ ሀይሎች ጋር አብሮ ስምምነት የመፍጠር ሁኔታ አለ። ከአልሸባብ ጋር አትስማሙም? የሶማሌ መንግስት ደግሞ እናውቃለን፣ ከአዲስ አበባ ጋር ግንኙነቱ የጠነከረ ነው። ኬንያም እንደዚሁ። ስለዚህ ማን ነው የሚያገዛችው? አዎ፣ እንደሚታወቀው የእኛ አላማ የእኛም ስሎጋን ወይም መፈክር የራስን መተማመን ነው፣ አንዱ መፈክራችን እና ከመጀመሪያው ጀምሮ ይህን ድርጅት መሰረት 984 ዓ ምት የተመሰረተበት ምክንያት ከአሁን በፊት የእኛን ጉዳይ የሶማሊያ መንግስት ይረዳን ነበር፣ እና ጣልቃ ብዙ ነበር የሚገቡት እኛ ኬስ ላይ እና ያ እንዳይሆን ዌስተርን ሶማሊያ ሊብሬሽን የሚባል ነበር፣ የምዕራብ ሶማሊያ ነጻ አውጪ ንቅናቄ ያ ቀጥታ በሶማሌ ነበር የሚተዳደረው። ያ እንዳይሆን የራሳችን ወገኖችን ትተን ነው የራሳችን ድርጅት ከህዝብ ይወጣ ከህዝብ መሀል ይወጣ በህዝብ የተመሰረተ ነው ይህ ድርጅት የእኛ ድርጅት። እኛ ገንዘብ ከየት ነው የምናገኘው? ከህዝባችን ነው። አገር ውጭም ሆን ቢሆን አገር ውስጥም የራሳችን መቻል ነው። ዋና እንትን መፈክራችን ራሳችን መቻል፣ ከሌላው ጋር አብረን መስራት እንፈልጋለን። የረዳን ሁሉ ደግሞ ወገኖቻችን ናቸው። ሌላው ጥያቄ እንግዲህ ኢትዮጵያ ውስጥ የሚደረጉ በተለይ የትጥቅ ትግሎችን ሆነ የፖለቲካ ትግሎችን ከሩቅ ሆነው የሚያስተባብሩ መሪዎችን የምጠይቀው ጥያቄ ነው። ብዙዎቻችሁ የኦብነግ አመራር አባላት በእንግሊዝ ሀገር፣ በእርሶ ዴንማርክ ነው የሚኖሩት። እንዴት ነው በርቀት የወታደራዊ እንቅስቃሴን እንደዚሁም ደግሞ የህብረተሰብ እንቅስቃሴን መምራት የሚቻለው? ያው እንደሚታወቀው እኛ ስራ አስፈጻሚ ኮሚቴ አባሎች ነን። ግማሹ የስራ አስፈጻሚ ኮሚቴ አባል ኦጋዴን ውስጥ ነው ያለው። የተለያዩ የስራ ድርሻዎችም አሉ። አሁን የውጭ ጉዳይ ሚኒስትራችን ኃላፊው አለን እኛ ጋር እኔ ደግሞ የኮሚኒኬሽን ኃላፊ ነኝ። እና ይህ በውጭ የሚደረግ ስራዎች ናቸው። ግን በሀገር ውስጥ የሚደረጉ ስራዎች ዋና ኃላፊዎቹ እዛ ሀገር ውስጥ ናቸው እና እኛን አይመለከትንም። ግን አብረን እንሰራለን፣ በየጊዜው እንነጋገራለን። ስለዚህ ጉዳይም ያሉ ሁኔታዎችን፣ ስብሰባዎችን እናካሄዳለን፣ ስትራቴጂ እናቀዳለን። የሁሉ አሉ እና ምንም የሚያዳግተን ጉዳይ የለም። በጣም ነው የማመሰግነው አቶ ሀሰን አብዱላሂ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር የማዕከላዊ ኮሚቴ አባል ስለ ኦብነግ ስራዎች፣ እንቅስቃሴዎች፣ እንደዚሁም የሚመራበትን መሪዎች ስላብራሩልን በጣም አመሰግናለሁ። እኔም የተሰጠኝን እድል በጣም ነው የማመሰግነው። ታንክ ዩ። Jackie Jackie Jackie Jackie Go as go to as go to as go to Sou malê, asco tu malê, eada malê, asco tu malê st znjld ktlbty si brbdlknt egy tsktt t smaskt brr brb hdm kt brd ym mcarrati deeme bal sí argee dalali keenna qab sí argachuuf dube eess demt naha wahusargee eessa jirt intlabare dbale jirt sí egadda buleenatti kont እንግዲህ በትናንትናው እለት የፍቅር ቀን በመላው ዓለም ተከብሮ ውሏል። እናንተ አድማጮቻችንን ስለ ቀኑ ያላችሁን አስተያየት እንድትሰጡን ጠይቀን ነበረ፣ በፌስቡክ ድረገመስታወት ግን አሁን እዚህ ላይ ባሌ ሮቤ እንዴማ ሲል አልሰማሽ? ምን ማለት እንደሆነ ታውቂያለሽ? ሄድ ወደ ባሌ ቆንጆ ሙዚቃ ነው። ስራ ፌሌ ጋብዘን ስለ ፍቅር ቀን እያወራን ነበር። አዎ አስተያየቶቻቸውን ያደረሱን በርካታ አድማጮቻችን አሉ። እንግዲህ በመጀመሪያው ታዘባቸው ጫን ፈረደ የሰጠው አስተያየት ከሰሞኑ በብዛት ከሚሰሙ ማስታወቂያዎች መካከል ከፍተኛውን የአየር ሰዓት የሚሸፍነው የቱ እንደሆነ ታውቃላችሁ? ብሏል ለጥንዶች የሚመቹ ክፍሎች ከውባልጋዎች ጋር ተዘጋጅተው እናንተን ይጠብቃሉ የሚለው ነው። በኢትዮጵያ ሬዲዮ፣ በቴሌቪዥኖች የሚሰራጩ ሁኔታዎች እና ያደረሰን ይደነቅ አማረ ደግሞ ምን አለ መሰላችሁ እኛ እያከበርን ያለነው የአስቸኳይ ጊዜ አዋጅ ነው እንጂ የፍቅር ቀን አይደለም፣ ነጻነት ነው የናፈቀን ብሏል። የነጻነት አፍቃሪ ሀናን ቆንጆ የፍቅር ቀን ቢከበር ጥሩ ነው፣ ግን እኛ የምናከብረው እውነት ስለ ፍቅር ወይስ ነጮቹን ተከትለን፣ ብዙ ጊዜ ከነሱ የምንወስደው ነገር ትርጉሙን እንኳን አናውቅም በማለት ቀጥላለች አስተያየቷን። ሀናን ሁልጊዜ ተሳታፊያችናት፣ እናመሰግናታለን። ግርማ ይወልዱ ደግሞ እሱ አፍቃሪ አይደለም፣ ሻምፒዮንስ ሊግ ነው እኔ የምወደው። ዛሬ ማታ ኳስ ነው የማየው ብሏል። እሱ ባለው ሀበሻ ኢትዮጵያዊነት ኩራት ነው። በቫላንታይን ወቅት ሀበሾች በዓሉን ለማክበር መከራ ሲያዩ ያሸማቀቃል ብሏል። የፍቅር ቀን ብለው አይደል እንግዲያው፣ እስኪ በአካባቢያችን ፍቅር ለሚያስፈልጋቸው ፍቅር እንስጥ። በረሃብ ሆዱን ለሚያሽ ምሳ እንኳን አብላው። በየመንገዱ ቲማቲም ሸጠው ለሚያስተምሩን እናቶችም የቡና መግዣ እንስጣቸው ብሏል። የፌስቡክ አስተያየቶቻችሁ ናቸው። አይቶልኝ ከፍ ያለው ደግሞ የእርስ በርስ ጦርነትን በዓል ተደርጎ በሚከበርበት አገር ላይ ፍቅረኞችን ቀን ከየትኛው ባህልና ማንነት ጋር የሚጋጭ አይመስለኝም ከፍቅር በላይ ምን አለ ብሏል። እውነትህን ነው። ሱስ ገብረ ህይወት ተክላይ ደግሞ ፍቅር ሁሌ በውስጣችን ሊኖር ይገባል ብሏል። ሰንደቄ እንዳወቀ ዓለም አንድ መንደር ሆናለች፣ ና ኢትዮጵያ ልትገለል አትችልም። የፍቅር ቀን እንጂ የጦርነት ወይም የግጭት ቀን ተቀበሉ አልተባልን። ጠቃሚ ሆኖ ከተገኘ መፋቀር ነው ብሏል። አጃሚ ደግሞ ምንም አላስፈላጊ ነገር ነው መከበሩ ብሏል። ሌላ ደግሞ ታደሰ መኩሪያ እኔ የማውቀው ዛሬ ትናንትን ማለት ነው ባታ ማርያም መሆኗን ነው ብሎ አብዱ ደግሞ ባህላችን አይደለም እኛ አመቱ ሙሉ ፍቅር በፍቅር ነን አከተመ ብሏል። በጣም እናመሰግናለን ለአስተያየቶቻችሁ። እኛም ጊዜያችን አበቃ፣ ጋቢና ቪኤ ዚ ላይ ተፈጽመዋል። ነገ እስከምንገናኝ ድረስ አብረናችሁ የቆየነው ሄኖክ ሰማእግዜርና እኔም መስታወት አደረገው ነበር። ዲጄ ፋቱ ሙዚቃውን መርጧል። ሞኩቢሌ የበሮ አቀናብሮታል። ነገ እስከምንገናኝ፣ መልካም ምሽት። ¡Vale, lo no que